አዲስ አበባ ተወልዳ ያደገችው ከድጃ መሐመድ ወደ የመን ያቀናችው የሁለተኛ ደረጃ ትምህርቷን እንዳጠናቀቀች ነው የዛሬ 20 ዓመት። እዚያው ትዳር መስርታም ህይወቷን ስትመራ ቆይታለች። እርሷና የሀገሬ ልጅ የምትለው ባለቤቷ አንድ ሴትና አንድ ወንድ ልጅ አፍርተዋል። ህይወታቸውን የሚመሩት ልጆቻቸውን የሚያሳድጉትም ባለቤቷ በልብስ ስፌት ሙያ፣ እርሷ ደግሞ ሰው ቤት ተቀጥራ በመስራት ነው። ዛሬ ግን የመን የቀድሞዋ የመን አይደለችም። የሁቴ አማጺያን ጦርነት፣ በሳውዲ የሚመራው ጥምር ኃይል አየር ድብደባ፣ ሰላም የራቃት ሞት የነገሰባት ሀገር አድርገዋታል። እናም ከድጃና ቤተሰቦቿ ለአመታት የኖሩባትን የመንትተው ትናንት ማታ አዲስ አበባ ገቡ። የመን ሁለተኛ ሀገራችን ነበረች። በተፈጠረው ችግር የተነሳ ነው። አሁንም ሀገሩን ለቀን ልንወጣ አይቻልም። በአይሮፕላን መደብደብ ነበር። እኔ ነበርኩበት ቤት እንደውም ቤቱ ፈራርሶ እንትን ገብቶበታል። ይሄ ፍንጥቅጣቄ የጠየችው የፍንዳታዊ ገብቶበታል ቤት ውስጥ በዛ የተነሳ ልብሳችን ልቃችን ልቀ ልብሳችን ብቻ ነው ያወጣነው። በዚህ ላይ ደግሞ ኢትዮጵያ ያደረገችልን ሁሉ ውለታ፣ ከባድ ውለታ፣ የሰው ነፍስ ማዳን ማለት እና እንደገና እንደተወለድኩ አድርጌ ነው የቆጠርኩት። በአሁኑ ሰዓት ያለ መንግሥት ለኢትዮጵያ ልጅ እጅግ በጣም እየሰራ ነው ያለው፣ እጅግ በጣም ከተደበቀ ውስጥ እያወጣ በኤምባሲም በኩል በየመን በሚገኘው ኤምባሲ በኩል እየጠራ እየጨቀጨቀ በግድ ነው እንደሞጡ የሚል የነበረው እና እጅግ በጣም ነው የምናመሰግነው። የከድጃ የመጀመሪያ ያ ልጅ የሆነችውና እዚያው የመን ተወልዳ ያደገችው ሀናን ሙስጠፋ የ16 ዓመት ታዳጊ ናት። ጦርነቱ የፈጠረባት ስጋት ያመጣባት የጤና ችግር ከፍተኛ መሆኑን ትናገራለች። አሁን ለምትካማ አለብኝ በጦርነቱ በፍርሀቱ አገሬ እኔ መግባቴ ትልቅ ነገር ነው ያለበት አላምንም። ደምግባቴ ሁለተኛ አረብ ሀገር ለመሄድ አላስብም። አገራችን ላይ አፈር እንኳን የበላን ኑሮ የሰው ሀገር የሰው ነው፣ ምንም ቢሆን እንደ ሀገር አይሆንም። አንደኛ፣ ሁለተኛ ደግሞ ለኛ ኤምባሲ ያደረገልን የመን ያለው ኤምባሲ ትልቅ ነገር ነው። ይሰራልን ከሀገር ማውጣት በዚህ ረብሻ ያለ ያ አል አብደላ ሰአት ሚባል ቤታ ተቀበለ ነበረ ሲመጣ መስታወት ኤምባሲ መስታወት ረካከፈ በዛም ያለው መሀል ረብሻ ማወጣ ኛ ትልቅ ትልቅ ወለታ ነው ያለበት። ደንባስ ያችን እንግዲህ አንቺ ተወልደሽ ያደግሽ አማርኛ ግን በደንብ አቀላጥፈች ነው ትናገሪ። የሀገሬ ቋንቋ ተረሳለሁ። እናቴም ሐበሻ እንሸፋትም ሐበሻ ነው። ደሜ ሐበሻ ነው። ትውልዴ ብቻ ነው አረብ ሀገር የሆነው። እዛ ያሉ ጓደኞች ሐበሻ ጓደኞች ካሉሽ ሌሎች በምን ሁኔታ ላይ ነው ያሉት? ስጋቱ ምን ያህል ነው? በጣም ያስፈራል። ለህይወቴ በጣም በጣም በጣም ነው የሚያስፈራው An cana mota dajirin tutara yau. አሁን ግን እየወጡም አሉ። እዛም የቀሩዋል ኤምባሲ አሁን ሁሉ ነገር ያደረገ ነው ሊያወጣቸው። እግዚአብሔር ከነሱ ጋር። አይ ምን እናደርገው የለንም። እኛም እንደወጣ እነሱ ይወጣሉ። ይሄ እርግጠኛ ሆኜ አወራለሁ። እስቲ አንቺ ነገር ጓደኞች ነበሩሽ እዛ። እነማን እነማ ለምሳሌ ያሳስቡሻል? ባለመውጣታቸው የአንቺ ኩዮች ኩዮሽ፣ ታዳጊ ወጣቱ ብዙ አሉ። ስም ባልጠራም ብዙ ብዙ ብዙ እዛ የተወለዱት እነ ሀናን አሉ፣ ሶሰሚን ባሉ አሉ፣ ፍሪያል፣ ሳራ ብዙ አሉ። አሁን ግን ችግሩ ኤርትራውያኖች አሉ፣ ጓደኞች አሁን እዛ አሉ፣ ግን ማውጣት አይችሉም ወደዚህ። ለምን አይችሉም? ኤርትራውያኖች ነው ደግሞ ወደዚህ ከገቡ ወደ ሀገራቸው መግባት አይችሉም። በዚህ ምክንያት እዛ የቀሩ አሉ፣ እምባ ያለቀሰው አሉ። በዚህ የኢትዮጵያ ኤምባሲ ቢተባበራቸውና በምንም አድርጎ ቢያወጣቸው ደስ ይለኛል። የኤርትራ ኤምባሲ እንደዛ ያደርጋ አይደለም። አይደለም እሱ ተኝቷል። ሕዝቡም ይህ እንዳለም አያውቅም። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምና ሌሎች የሚኒስቴሩ የስራ ኃላፊዎች እነ ከድጃን ጨምሮ ትናንት ቦሌ ዓለም አቀፍ አውሮፕላን ማረፊያ ያለደረሱት ሁለት መቶ ስልሳ ኢትዮጵያውያን አቀባበል አድርገዋል። ዶክተር ቴዎድሮስ ለቪኦኤ ሲናገሩ ኢትዮጵያውያኑን የማስመለሱ ሂደት በመልካም ሁኔታ እየተካሄደ መሆኑን አብራርተዋል። ሁለት መቶ ስልሳ ገብተዋል። ዛሬ እስካሁን ወደ ሁለት ሺ አምስት መቶ አራት መሰለኝ የገባው ሁለት ሺ አምስት መቶ 24። ስለዚህ ጥሩ ነው። ኦፕሬሽኑ ከጀመረ ካለፈው ወደ በተለይ ከየመን በጣም እየተፋጠነ ነው በቀን በየቀኑ እንትን አሉ ምን ምን አስመልሳቸዋሉ፣ ከእሁድ ጀምሮ አላቋረጠም። ስለዚህ የመጣው ቁጥር ጥሩ ነው ያለው። እንግዲህ ከመመዝገብ ይጀምራል ይመስለኛል ሂደቱ፣ እንዲመለሱ የማድረጉ በፈቃደኝነት እንዲመለሱ የማድረጉ እሱ ምን ይመስላል? የሚመዘገቡ ሰዎች ቁጥር እየጨመረ ነው ወይ? አዎ የሚመዘገበው ቁጥር እንግዲህ በተለያየ መልኩ በሚዲያ በሶሻል ሚዲያም በሜንስትሪም ሚዲያም አስተላልፈን ነበር ስልክ ቁጥሮች እና እሱን ተጠቅሞ ተመዝግበው ከኤምባሲው ጋር ተገናኝተው ኤምባሲው እያዘጋጀ እየላካቸው ነው። ሶ ያው ጥሩ ነበር ምዝገባውም። ችግሩ የነበረው መጀመሪያ ኦፕሬሽን ከጀመርን በኋላ ኤርፖርቱ ተመቶ ነበር። ስለዚህ ማስወጣት አልቻለም። እንደተጠገነ ደግሞ እንደገና እናስወጣልን ስንል እንደገና ተመጣ። ስለዚህ አስጠግናው እስኪጠብቁ እንደገና መጠበቅ ነበረብን። ሶ እነዚህ የፈጠሩት መዘግየት ነበር። አሁን ግን ጥሩ ነው። በያዝነው ቅድ እያስወጣ ናቸው ነው የተመዘገቡትን በሙሉ በተወሰኑ ቀናት ውስጥ እንጨርሳለን ብለን ነው የምናስበው። ቁጥሩ ካለው ዶክተር ቴዎድሮስ ምን ያህል ናቸው የተመዘገቡት? በምን ያህል ጊዜ ያልቃል? እስካሁን የተመዘገቡት መጀመሪያ የነበረው ሦስት ሺህ አንድ መቶ ነው። ማስወጣቱን ማፋጠን ስንጀምር ይሄን ሲጀምሩ ተጨማሪ እየተመዘገቡ ነው ደርሶ አሁን ያለኝ ወደ አራት ሺህ አካባቢ ተመዝግበዋል። ከዛው ውስጥ 2500 መጥተዋል። ለተጠም ተጨማሪዎቹ ደግሞ እንግዲህ በአጭር ጊዜ ውስጥ ለማምጣት ነው እየሰራን ነው ያለነው። የመን እንግዲህ አስቸጋሪ ሁኔታ ውስጥ ነው ያለችው እና አንዳንዶቹ ኢትዮጵያን የመድረስ ችግር አጋጥመዋል። ወይ ያሉበት ቦታ ድረስ ሄዶ የመመዝገብ እነሱ እንዲመለሱ የማድረግ እሱ ነው ከባድ የሚያደርገው። ጦርነት ስላለ እነሱም ከቦታ ቦታ መዘዋወር አይችሉም ስለዚህ እሱ ነው ችግር የሚፈጥረው። ነገር ግን ኤምባሲያችን እዛ ነው ያለው፣ አምባሳደሩን ጨምሮ ሁሉም ዲፕሎማቶች አልወጡም። ህዝቡ ሳይወጣ እኛ መውጣት የለብንም ነው ያሉት። ይሄ ጥሩ ውሳኔ ነው። ያ ብቻ ሳይሆን ጥሩ የኮሚኒቲ የኢትዮጵያን ኮሚኒቲ አባላት አሉ የሚያግዟቸው። እንደዚህ እነሱ በተቻለ መጠን እያበረታቱ እንዲወጡ እያደረጓቸው ነው። ከዚህ ከሰን በስተቀር ግን ከኤደንም እንደዚሁ ተጨማሪ በቅርብ ቀናት ውስጥ እንደዚሁ እንጀምራለን ጀምራለን። ከኤደን ወደ ሰናዓ መውሰድ ስለማይቻል የኤደን ያለውን ደግሞ ለብቻ ማለት ነው። የተመዘገቡት ኢትዮጵያውያን በሙሉ ከአንድ ሳምንት ባነሰ ጊዜ ሊመለሱ እንደሚችሉ የውጭ ጉዳይ ሚኒስትሩ ጠቁመዋል። ኢትዮጵያውያኑ የሚመለሱት በቅድሚያ ከየመን ወደ ሳውዲ አረቢያ ከተወሰዱ በኋላ መሆኑንም አስረድተዋል። ከተመላሾቹ አብዛኛዎቹ በቀጥታ ወደ የቤተሰቦቻቸው መሄድ እንደሚፈልጉ የገለጹት ዶክተር ቴዎድሮስ ማቆያ መዘጋጀቱን ግን ጠቅሰዋል። Dan mirip kadem, serius, skinder freo, kadi, sabar, bang.